ከጥቂት ወራት በፊት ዶክተር አብይ አህመድ በጠቅላይ ሚኒስትርነት ተሾመው የመጀመሪያውን የመሪነት ንግራቸውን ሲያደርጉ የብዙ ኢትዮጵያውያንን ልብ ማርከዋል። ይህ ስሜት እስከ ዛሬው ይበልጥ እየጋለ እንደሚሄድም ብዙዎች ይናገራሉ። ሰኔ 16 ቀን የአዲስ አበባና የአካባቢው ሕዝብ የጠቅላይ ሚኒስትር አብይን አመራር በመደገፍ በመስቀል አደባባይ ሰልፍ ከወጣ በኋላ በሀገሪቱ የተለያዩ ክፍሎች ተመሳሳይ ሰልፎች ተደርገዋል። ከነዚህ አንዱ በአማራው ክልል በባህር ዳር ከተማ የተካሄደው መሆኑ ይታወሳል። ይህ የድጋፍ ሰልፍ በዓላማው የተለየ ነው ባይባልም ተጨማሪ ይዘት እንዳለው ብዙዎችን እያነጋገረ ነው። ሰልፉና በሰልፉ ላይ የተደረጉ ንግግሮች በአማራ ብሔረተኛነት፣ በኢትዮጵያ ብሔረተኛነት፣ አንድነትና ልዩነት በጠንካራ መልኩ ያንጸባረቀ ነው ተብለዋል። በዚህ ዙሪያ መለስካቸው አማ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የሆኑትን ዶክተር ዳኛቸው አሰፋን አነጋግሯል። ቀጥሎ ይቀርባል። ሰኔ 24 ቀን 2011 ዓ ም በባህር ዳር ከተማ በአዲሱ ጠቅላይ ሚኒስትርና በሚደግፋቸው የኢህአዴግ አመራር የሚቀነቀረውን የለውጥ አካሄድ በመደገፍ ግዙፍ ትዕይንተ ህዝብ ተካሂዶ ነበረ። እስቲ በመጀመሪያ ከዚያን ጀምርና ይህንን ትዕይንተ ህዝብ እንዴት ተመለከቱት እርሶ? ለእኔ ይሄ ትዕይንተ ህዝብ ያልከው በእርግጥም ትዕይንት ነበር። ሁለት መልእክቶችን የያዘ ነው። አንደኛው በርቱ፣ ጥሩ አዝማሚያ ይዛችኋል፣ እንደግፋችኋለን የሚል ህዝቡ በነቂስ ወጥቶ ያለ ምንም ጥየቃ ወጥቶ ግልብጥ ብሎ ወጥቶ ድጋፉን ያሳየው። ሁለተኛው ምናልባት አንዳንድ ሀሳብ ያላቸው ጎበዞች ካሉ የለም ይህን አዝማሚያ በብዛት ነው የምንደግፈውና ትንሽ ሰብሰብ በሉ ወይም ደግሞ ተረጋጉ የሚልም መልእክት ከጀርባ ያለው ይመስለኛል እኔ በሁለቱ በኩል ታዲያ ለዚህ ትይንት ህዝብ የብሔር አማራ ዴሞክራሲያዊ ንቅናቄ ተቀዳሚ መሪዎች አቶ ደመቀ መኮንንና ማለት ምክትል ጠቅላይ ሚኒስትሩ ማለት ነው አቶ ገዱ አንደርጋቸው የክልሉ ርዕሰ መስተዳደር ንግግር አድርገው ነበር የሁለቱም ባለስልጣናት ንግግር በተለይም የአቶ ገዱ ንግግር የአማራ ብሔረተኝነትንና የአዲሱን ኢትዮጵያ ብሔረተኝነት ግንኙነትና ልዩነት በአጭርና በግልጽ ያስረዱበት ነበረ ብለው አስተያየት የሚሰጡ ሰዎች አሉ። በእርስዎ አስተያየት እንደነ እኔም በዚህ እስማማለሁ፣ ግን ከሁሉ አስቀድሞ የሁለቱም የፖለቲካ መሪዎች ያቶ ገዱ አንዳርጋቸውና ያቶ ደመቀ መኮንን ንግግር እኔ እስከሚገባኝ ድረስ ለመጀመሪያ ጊዜ አማራን እንወክላለን የሚሉ ህዝቦች ያለምንም ገደብ ያለምንም አጥር አማራነት ምን ማለት እንደሆነ የአማራ ብሔረተኝነት ምን እንደሚመስል በግልጽ ያቀረቡበት ነው። ምንም አይነት የመገዳደር እና ሌላውን እናስቀይማለን በማል አማራው እንደዚህ አይነት ነው ብሎ ለመጀመሪያ ጊዜ ዲስኮርሱ በዛ ነው የቀረቡ አንድነት ላይ የአማራ አንድነት ላይ ነው። ይሄ አዲስ የተፈጠረውን የአማራ ድርጅት ማህበርን ታሳቢ ያደረገ ንግግር ነው። ምንድን ነው ያሉት ደጋግመው? አንድነታችንን የኢትዮጵያን አንድነት የምናስከብረው የቤታችንን አንድነት ስናጠናክር ነው። ከዚህ በፊት ስለተለያየን የጅብራት ሆነናል። ይሄ ለወጣቶቹ አዲስ ለተዘጋጁት ምክር ነው። አብረን እልቅ እንስራ፣ አብረን እንሰባሰብ፣ ከተለያየን ክፍተት እንፈጥራለን። የአቶ ገዱ ስፒች እዚህ ላይ ነው ፎከስ ያደረገው። ከዚህ ወደ ኢትዮጵያዊነት ይሻገራል። የአቶ ደመቀ ተቹን እስከ ዛሬ አፍነናችሁ ነበር። የፈለጋችሁን አድርጉ ትፈልጉ፣ ቆንጥጡን። ጥሩ ስንሰራ ጥሩ ሰራችሁ በሉን፣ ተባበሩን፣ አብረን እንሂድ ነው። በሌላ በኩል ደግሞ አይተ እንደሆነ ሁለቱም ስለ ይቅርታ ስለ እርቅ ያነሳሉ። ቂምና ቁርሾን እንተው ነው ያሉት። አቶ ገዱን ብለውታል፣ አቶ ደመቀን ብለውታል። ሰው እንደዚህ አይነት ነው ያየሁት። እና አቶ ገዱ አጠር ባለ ያማራውን ዴፊኒሽን ከአሁን ወዲህ አንገቱን የሚደፋ ህዝብ አይደለም ከንሰርን ላላችሁ ልንገራችሁ፣ እኛም ዝም አንድልም። የአማራን ጤናማ የሆነ ናሽናሊዝም አብረን ነው ይዘነው የምንሄደው። ማንም እየሰፈረና ቁመናውን እየላካ አማራ እንዲሞን አለበት የሚለውን አንቀበልም። እኛው ራሳችንን የተመካከርን የአማራን ቪዥን ይዘን ወደፊት እንሄዳለን። ምንም ለብቻ ድርጅት ባላሉትም እንጂ የሚያስፈጥርም ጉዳይ አይደለም ነው መልእክቱ። ሁለት አይነት እንቅስቃሴ ነው በአገር ደረጃ ወደ ኢትዮጵያ አንድነት የሚወስደን መንገድ፣ ሁለተኛ ግን ቤታችን ውስጥ እኛ ራሳችን አንድ ጋር ሆነ ልንሄድ እንችላለን። እና ይሄ የማፈንገጥና ለብቻ የመሆን ምና አካሄዱ ከዚህ ቀደም ጎዳን እንጂ አልጠቀመንም። አሁን እንግዲህ ይሄንን እዚህ ያሉትን ከጠሩ በኋላ ዳያስፖራ ያሉትን በአማራ ስም የተሰባሰቡም ኑ ቶሎ ክፍት ነው እና አብረን እንስራ ነው ኢቭን ጎረቤት ለምሳ አጎራባች በዚሁ በአማራው ክልል ያሉትን እነሱም ጥሪ ተደርጎላቸዋል። አጥሩ ይፍረስ ሶ በአንድ በኩል የአማራነትን አብረን ዲፋይን እናርገው። ከአሁን ወዲህ አንገት የሚደፋ ህዝብ አይደለም። ትልቅ ህዝብ ነበር፣ ወደ ትልቅነቱ የሚመለሰው። ይሄ ማለት ሌላው ትንሽ ህዝብ ነው ማለት አይደለም። ብዙ ሰዎች ሚሳን አድርገውታል። ናሽናሊዝም በየትኛውም መልኩ ራስን ትንሽ ከፍ ያረጋል። አሁን እኮ አማራው ጣጣ የገባው ምንድን ነበር? የኦሮሞነት ከፍ እንዲያደርግ፣ ጉራጌነት ከፍ እንዲያደርግ፣ ህዋት ይዞት የመጣው ናሽናሊዝም ትግራይነት ከፍ እራሱ እንዲያደርግ ተፈቀደን አማራነት ግን ወደ ጠባይ ማረሚያ እራሱ እንዲከረክም ራሱን ኮንትሪሽ እንዲያሳንስ ነው የተደረገው። አሁን ይሄ ፈርሷል ነው እኛ ራሳችን ዲፋይን የምናደረገው እኛ ሪስፖንስብል ነን እኛ እንደዚህ የሚል ነው እና ለሁሉም ሁሉንም የሚጋብዝ ነው። እንዲህ እየጋበዝን ለብቻ ለብቻ የሆን መንገድ መሄድ የለብንም ነው። እኔ እንደዛ ነው ማየው። በአንድ በኩል አጥሪ ፍረስ ይላሉ። ይሁንና በተለይ የዲያስፖራ የአማራ ተወካይንን ወይም እንሆናለን ብለው የሚያስቡትም ሲጋብዙ እልቅስ ቶሎ እንሰባሰብና በሚያለያዩን ሳይሆን አንድ በሚያደርጉን እንስማማና ወደ ቤታችን እንግባ ነው የሚሉት። ይሄ ቅድም ከጋበዙት በአዋሳኛቸው ያሉትን ክልሎች እና ድርጅቶችም ጋበዙበትን። እናፍረስ የሚሉት እና አንድ ላይ እንደሆነ የሚሉት ኢትዮጵያዊነትን የኢትዮጵያ ብሔረተኝነት ጋር አይጣረስም ወይ? ኮምፒቲንግ አይደሉም ወይ እነዚህ ናሽናሊዝሞች? ወይ እነዚህ ብሔረተኝነቶች አይወዳደሩም ወይ? ሁለት ነገሮች አሉት አለ አቶ ደመቀም እዚህ ላይ ሊገቡ ይችላሉ። ሁለት ድርሳኖቹ ላይ ሁለቱ አንደኛው አማራነት መነሻ እንጂ መጨረሻ አይደለም ይላል። ይሄ የወጣው ሁለተኛው አማራ ራሱ በኮንሰፕት አማራነት አካታች እንጂ ገፍታሪ አይደለም። የበፊት ምን የተጽፎው የነበረው ይሄ ምንም ኮንትራዲክሽን የለውም፣ ቅራኔ የለውም የሚል ተስፋና እምነት ይዘው ነው የመጡት። እልቅስ ዳያስፖራን በሚጋብዙበት ጊዜ ያሉት ምንድነው ታውን ወዲህ የሚሰደድበት የሚሸማቀቅበት አንገት የሚደፋበት ሳይሆን በኩራት ቀና ብሎ የሚሄድበትና ከቁዘማ የሚላቀቅበት ፒሪየድ ነው ብለዋል። ይሄን እየጠቀስኳቸው እና ይህ እንዲያለ ብሩ የሆነ ተስፋ አለ። ሌላው ሁለቱም ላይ አቶ ደመቀ ጋር መጣነው ገና መሆኑ ገና ያላለቀ ሁኔታ ምን ሆኖ? አዎ አቶ ደመቀ አልጋ ባልጋ አይደለም። እርሳቸውም ተስፋም ቢኖር ግን ትግል አለ ብለዋል። ትግል አለ። ሁለት ዓመት በተለይ ምርጫ ውስጥ ከሚመጣ ድረስ ትግል አለ። እንደው ዝም ብለን በቃ ሁሉ ነገር አልቋል ተብሎ የሚባል ነገር አይደለም።